ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በብራዚል የሪዮ ኦሎምፒክስ ሊካሄድ ጥቂት ወራት ይቀሩታል። የኢትዮጵያ አትሌቶች በውድድሩ ለመካፈል ልምምዳቸውን የሚያጠናቅሩበት ወቅት ሲሆን፣ ዘንድሮ ግን በውዝግብ ላይ ናቸው። በማራቶን ቡድኑ የቀድሞ የሶስት ጊዜ የኦሎምፒክ ሻምፒዮን ቀነኒሳ በቀለ በዚህ ውድድር ላይ አልተካተተም። የዛሬ ሁለት ዓመት የተሮጠው ሩጫ ዛሬ ይሮጣል ማለት አይደለም። ምክንያቱም የሰው ልጅ እስከሆነ ድረስ ሰው ጥሩ ብቃት ላይ የሚሆኑበት ጊዜ ሊኖር ይችላል፣ የሚወርድበት ጊዜ ሊኖር ይችላል። መሰለች። መልካሙንም በጋቢና አሳፍረናል። እንደነ ኬንያ አይነት ላሉ ለኛ በጣም የቅርብ ተፎካካሪዎቻችን ኬንያዎች ናቸው። ለእነሱ ድጋፍ ይሆናቸዋል ይሄ የእኛ መወዛገት። አትሌቶቹ በዛሬው እለት ከአትሌቲክስ ፌዴሬሽን ጋር ተወያይተዋል። ኃይሌ ገብረስላሴን ወኪል አድርገው መርጠዋል። ሪዮ ኦሎምፒክን በጥሩ ሁኔታ ማካሄድ እና ልጆቻችን ላይ ስነ ልቦና በዩ የእንትን ስልጠና እንዲያገኙልን ማድረግ ላይ ተስማምተን በዚህ ቋጭቷል። በዚህ ጉዳይ ላይ አስተያየቶቻችውን ስጡን። ስቱዲዮም እንግዶች ይኖሩናል። በፌስቡክ አት ቪኦኤ አማሃሪክ ላይ አስተያየቶቻችሁን እየተቀበልን ነው። በህገወጥ መንገድ ስደተኞችን ከሀገር ወደ ሀገር በማስተላለፍ ወንጀል ተጠርጥሮ የተያዘው ግለሰብ በወንጀሎቹ የሚፈለገው ትክክለኛው ሰው አይደለም የሚሉ ምስክሮች ድምጻቸውን እያሰሙ ነው። እና መድሃኔ ደላላ በእድሜ ገፋ ያለ ይሆናል። ይሄ ግን በጣም ትንሽ 27 28 የሚያርግ ልጅ ነው። በትግራይ ክልል ደግሞ በራያ አላማጣ ወረዳ የገጠር ቀበሌ አስተዳዳሪዎች ለእርዳታ የተላከውን እህል ለማዳበሪያ ክፍያ እንዲውል በጨረታ እየሸጡት ነው ሲሉ የአካባቢው ነዋሪዎች ይከሳሉ። ቀሪ ገንዘብ ፍየልህ ወይ ደግሞ በግህ፣ ካልሆነ ደግሞ በሬ ሽጠህ ክፈል እየተባለ እያለቀሰ እየከፈልን ያለው የክልሉ መንግስት ሁኔታውን እያጣራ መሆኑን ገልጾ እስካሁን ባለው መረጃ መሰረት በግዳጅ የተሰራ ነገር የለም ብሏል። ዝርዝሩን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠር ላሉ የሚሽቱ ዜናዎች ጽዮን ግርማ ነኝ። ሰዎችን ሕገ ወጥ በሆነ መንገድ በማሸጋገር ተግባር ተይዞ ወደ ኢጣሊያ የተላከው ኤርትራዊ ጓደኞችና ቤተሰቦች የተያዘው በስህተት ነው ይላሉ። ፍልሰተኞችን ሕገ ወጥ በሆነ መንገድ ከሊቢያ ወደ አውሮፓ በማሸጋገር ተግባር ትልልቅ ከሚባሉት መረቦች አንዱን ያስተባብራል በሚል ክስ የሚጠረጠረው መድኃኔ ይህደጎ መርዕድ ከሱዳን ተልኮ በቁጥጥር ላይ ውሏል ሲል የኢጣሊያ ፖስት ትላንት አስታውቆ ነበር። ይሁንና እህቱና ጓደኞቹ የተያያዘው ሰው መድኃኔ ተስፋ ማርያም በረሃ የተባለ ሌላ ኤርትራዊ ነው ይላሉ። የተያዘው ሰው እህት ነኝ ያለች ሰገን ተስፋ ማርያም በረሃ የወንድሜን ምስል በሚዲያ እስካየሁበት ጊዜ ድረስ ወደ ኢጣሊያ መወሰዱን አላውቅም ነበር ስትል ለአሜሪካ ድምጽ ሬዲዮ የአፍሪቃ ቀንድ ክፍል ተናግራለች። በሱዳን ካርቱም ላለፉት ሁለትና ሶስት ሳምንታት ያህል በየእስር ቤቱ ስፈልገው ነበር ስትልም ገልጻለች። አሁን በእስር ላይ ያለው መድኃኔ የሃያ ሁለት አመት እድሜ ወጣት ነው ተብሏል። ሰው አሸጋጋሪ የተባለው መድኃኔ ግን የሰላሳ አምስት አመት እድሜ እንደሆነ ተዘግቧል። ሂዩማን ራይትስ ዎች የተባለው መሰረቱ ዩናይትድ ስቴትስ የሆነው የሰብአዊ መብት ድርጅት የአፍሪካ ሕብረት በስምምነቱ መሰረት የወንጀል ችሎት እንዲቋቋም ጥሪ አድርጓል። ባለፈው ነሐሴ ወር የደቡብ ሱዳን የሰላም ስምምነት በተደረገበት ወቅት የጦርነት ወንጀል በመፈጸም የሚጠረጠሩትን ሰዎች ለፍርድ ለማቅረብ የወንጀል ችሎት እንደሚመሰረት ጠቅሶ ነበር። የወንጀል ችሎት መመስረት የአፍሪካ ሕብረት በደቡብ ሱዳን ተጠያቂነት አለመኖርን እንደማይቀበልና ደቡብ ሱዳን ውስጥ የእርስ በርስ ጦርነት በተካሄደበት ወቅት ወንጀል የፈጸሙ ሰዎች ለፍርድ እንዲቀርቡ እንደሚፈልግ ያሳያል ሲሉ በሁማን ራይትስ ዎች የዓለም አቀፍ ፍትህ ፕሮግራም ተባባሪ ዳይሬክተር ኤልሳ ኬፕለር ገልጸዋል። የሰብአዊ መብት ድርጅት ይህን ያለው የደቡብ ሱዳን ፕሬዚዳንት ሳልቫኪር እና ተቀዳሚ ምክትል ፕሬዝዳንት ሪያክ ማቻር በህብረቱ ባለፈው ማክሰኞ ኒውዮርክ ታይምስ ጋዜጣ ላይ ጽሁፍ ካወጡ በኋላ ነው። ሶማሊያ ያለው የአፍሪካ ህብረት ኃይል ዛሬ በአንድ ወታደራዊ ሰፈር ላይ ጥቃት የከፈቱ ከአንድ መቶ በላይ የሚሆኑ የአልሸባብ አማጽያን ወታደሮቹ እንደተገደሉ አስታውቋል። አማጽያኑ ሀልጋን በተባለው ከመቋዲሾ ሁለት መቶ ሰላሳ ኪሎ ሜትር ርቆ በሚገኘው መንደር ላይ ባለው የኢትዮጵያ ወታደሮች ሰፈር መኪና ውስጥ የተጠመደ ቦምብ ካፈነዱ በኋላ ወረራ ለማካሄድ እንደሞከሩ ባለስልጣኖችና የአካባቢው ነዋሪዎች ገልጸዋል። በመጨረሻም እስራኤል ፍልስጤማውያንን በሮመዳን ጾም ወቅት ወደ ግዛቷ እንዳይገቡ ለማገድ 83 ሺህ የሚሆኑ የፈቃድ ሰነዶቻቸውን ነጥቃለች። ትናንት ማታ በአንድ የዘመናዊ ሱቅ ማዕከል ላይ ጥቃት የከፈቱት ሁለት ፍልስጠማውያን ዘመዶች የስራ ፈቃድም አግዳለች። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር ብራዚል ውስጥ የሚካሄደው የዘንድሮ ሪዮ ኦሊምፒክ 2016 ሊደረግ 57 ቀናት ብቻ ቀርተውታል። እንደ ኢትዮጵያውያን አትሌቶች አገላለጽ ይህ ጊዜ ለአትሌቶች የመጀመሪያ ልምምድ ጊዜያቸውን አጠናቀው ለሁለተኛ ልምምድ የሚዘጋጁበት ነበር። በኢትዮጵያ ግን በአትሌቶችና በአትሌቲክስ ፌዴሬሽን መካከል በአትሌቶች ምርጫ በተፈጠረ አለመግባባት ውዝግብ ላይ ናቸው። በዚህ ምርጫ ሂደት ባለመመረጣቸው ምክንያት ቅሬታ ካደረባቸው አትሌቶች መካከል ቀነኒሳ በቀለና መሰለች መልካሙ ተጠቃሽ ናቸው። ይህ ጉዳይ ሰሞኑን ለውዝግብ መነሻ ሆኖ ቆይቷል። ባልደረባችን ጽዮን ግርማ አትሌት ኃይሌ ገብረ ስላሴን ቀነኒሳ በቀለና መሰለች መልካሙን አነጋግራ ተከታዩን ዘገባ አጠናቅራለች። እንደ ኦሎምፒክ ያሉ ዓለም አቀፍ ውድድሮች ሲኖሩ በሚደረጉ የአትሌቶች ምርጫ ላይ በየጊዜ ውዝግቦች ይኖራሉ በአትሌቶችና በአትሌቲክስ ፌዴሬሽን መካከል የዘንድሮ የሪዮ 2016 ኦሎምፒክ ለማራቶን ሩጫ ውድድር ምርጫ ውዝግብም ላለፉት ሁለት ሳምንታት ሲነገር የሰነበተ ነው። የውዝግቡ ዋና መነሻ የኢትዮጵያ አትሌቲክስ ፌዴሬሽን ለዘንድሮ ውድድር አትሌቶችን ለመመልመል ያወጣው መስፈርት ከዚህ በፊት ያልነበረ ያልተሰራበት፣ እና በተጨማሪም ከአንድ ዓመት በፊት መገለጽ ሲገባው አትሌቶቹ ለውድድር ከተዘጋጁ በኋላ ኦሎምፒክ የጥቂት ወራት ጊዜ ሲቀሩት የተነገረ ነው። በተጨማሪም የ ሴትና የወንድ ተወዳዳሪ አራት አራት ሰው ስም ዝርዝር ይፋ ከተደረገ በኋላ በአስር ቀን ውስጥ ተለውጧል። በዚህ ለውጥ ውስጥም አትሌት ቀነኒሳ በቀለ የመጀመሪያው ዙር ተካቶ በሁለተኛው ግን እንዲወጣ ተደርጓል የሚል ነበር። አትሌት ቀነኒሳ በቀለ በዚህ ላይ ቅሬታ ነበረው። ልክ ማራቶን ምርጫ በሚያደርጉበት ወቅት ነው ይህን መስፈርት ያሳወቁን። ያው መስፈርቱ ከዓመት በፊት ማሳወቅ ሲገባቸው ልክ ምርጫው ላይ ነው ይህን መስፈርት ያሳወቁንና ያው መስፈርቱም ወቅቱን የጠበቀ አይደለም። ያስቀመጡት መስፈርትን ደግሞ ትንሽ ከወቅታዊ ውድድር አንጻር ስታይ ያው በብዙም ያው ጠንከር ያለ ያለሆነ ስላልሆነ ወቅታዊ ብቃትን ያተኮረ ፈርት አይደለም። ያው ቅቤታችን እዚህ ላይ ነው አንደኛ ከዚህ በመነሳት ኮምፕሌኖች በመጀመሪያ ምርጫ ላይም ኮምፕሌን በምነሳበት ሰዓት ምርጫውን ሁለቴ ሶስቴ ቀያይሮታል። ምንም ምርጫው ያልተካተቱትን ልጆች አምጥቶ አንደኛ ላይ አድርጎ የመረጡበትም ወቅት ነበረ። ለምን መጀመሪያ ያልመረጡትን አትሌት አንደኛ አድርጎ መረጡ? ሳይሆን መጀመሪያውኑ መዋከኛ የላቸውም ወይ? ለምንድን ነው ሁለት መቃያር ሶስት ምርጫውን መቃያር ያመጡበት? ያው ከዛም እዛ ላይ ምን ጥያቄዎች ስላሉ ነው እና ይሄ ምንን ያመላክታል? ያው እንግዲህ ወይ በሞያ ማናት ይሁን አውቆ ይሁን ያው ለምን ይህንን በተደረገ ያው ግልጽ ስላለንም ነው ያው ኮምፕሌኑም የነበረው እንዲህ ባለ የኦሎምፒክ ውድድር ላይ ለአገር የሚመጣውን ውጤት ማየት ሲገባ የሚፈልጉትን አትሌት ብቻ ለማሳተፍ መስፈርት መቀያየር ተገቢ አልነበረም፣ የሚለው ቀነኒሳ ከሁለት ዓመት በፊት የነበረ ውጤት አሁን ለሚደረግ ውድድር እንደ መስፈርትነት መቀመጥ አጠቃላይ የሚመጣውን ውጤት ያበላሻል ይላል። በሁለት ዓመት ወደኋላ ሄደው ነው ፈርት ብለው ያወጡት። ከዛ ውጭ ፈጣን ሰዓትም ብለዋል። ዞሮ ዞሮ ያው ፈጣን ሰዓት የሚባለው ያው እዚህ ላይ የምታየው አሁን የተሰረጡ ልጆች ያው ፈጣን ሰዓት ያላቸውም የሌላቸውም አሉ። ግን ይባል እንጂ በዛ ሽፋን ያው ነጥብ ሰጥተዋል። በተከታታይ ደግሞ ሶስት መረቶንም የማይዋዥቅ ውጤት ያስመዘገበ ይህም ደግሞ ያው በሁለት ዓመት ጊዜ ውስጥ የማይዋዥቅ ውጤት ያስመዘገበ በተከታታይ ሶስት መረቶን፣ እነዚህ እነዚህ ያው የተወሰኑ አትሌቶችን የሚጎዳ ነው እና ያው ከዛ አንጻር ነው መሆን የነበረበት ያው ወቅቱን ወቅታዊ ብቃት ላይ አተኮረ እና ለውድድሩም ያው ቅርበት ላይ በሆነ ጊዜ የተወዳደሩት ልጆች ላይ ነው ማተኮር የነበረባቸው። ምክንያቱም ሁለት አመት ወደ ኋላ ሄዶ ሁለት የዛሬ ሁለት አመት የተሮጠው ሩጫ ዛሬ ይሮጣል ማለት አይደለም። ምክንያቱም የሰው ልጅ እስከሆነ ድረስ ሰው ጥሩ ብቃት ላይ የሚሆንበት ጊዜ ሊኖር ይችላል፣ የሚወርድበት ጊዜ ሊኖር ይችላል እና ያንን ያንን ኮንሲደር ማድረግ ነበረባቸው። በዚህ የምርጫ ሂደት ቅሬታ ያላት ሌላዋ አትሌት መሰለች መልካሙ ከዚህ ቀደም በነበሩ ምርጫዎች የምርጫው ሂደት በአሰልጣኝና በባለሙያ ይካሄድ እንደነበር፣ ከመስፈርቱ ዋነኛውም አትሌቱ ያለበት ወቅታዊ ሁኔታና በአንድ ዓመት ጊዜ ውስጥ በሜጀር ውድድር ማለትም በዋና ዋና ውድድሮች ላይ ያስመዘገበው ውጤት እንደነበር ትናገራለች። ይህ ደግሞ በሁሉም ሀገሮች የሚሰራበት በመሆኑ በወቅታዊ ግምገማ ይመረጣል በሚል ሰርታ ተዘጋጅታ ሀምቡርግ ሁለት አስራ ስድስት ላይ ጥሩ ውጤት አስመዝግባ ማለትም አንደኛ ወጥታ ስትጠባበቅ ሳትመረጥ መቅረቷና ቀደም ሲል የነበረው መስፈርት መቀየሩ ቅር አሰኝቷታል። አንድ መስሪያ ቤት መስፈርት ሲያወጣ አንዴ ነው የሚያወጣው። ኢትዮጵያ አትሌቲክስ ፌዴሬሽን ግን የልጆችን አቋም እና ያው የልጆችን ሁኔታ እያየ መስፈርቱን ከአንድ ሁለት ሶስት ጊዜ ቀያይሮታል። ይህም ደግሞ የሚያሳየው የሚያመለክተው ያው የተወሰነው ልጆችን ለመጥቀም የማይፈልጓቸውን ለመጣል ያው የራንችን ደካማ ጎን አንድ ሰው ለመጣል ደካማ ጎኑ እየተፈለገ ያ እንደዛ አይነት ነው። መስፈርቱ አወጣጡ ምክንያቱ እራሱ ለእኛ ግልጽ አልሆነልንም። እንደዛም ሆኖ አሁን ለምሳሌ ከእኛ ጋር የሮጡ ልጆች በወንድና በሴት የተለያየ መስፈርት የወጣ ነገር አለ። አሁን ለምሳሌ እኔ በሮጥኩበት ቦታ ላይ አብሮኝ የሮጠ ልጅ አለ። እኔም የቦታውን ሪከርድ ሰብሬ ሳሻሽል እሱ የሰአት እንኳን ያው ፈጣን ሰዓት ባይሮጥም አንደኛው ወጡ አሸንፏል። እሱ ተይዟል፣ እኔ አልተያዝኩም። ሌላም ደግሞ ያው በዓለም ዋንጫ ላይ ባለፈው አመት ቤጂንግ ዓለም ዋንጫ የሮጡ ልጆች አሉ። ግማሾቹ ተይዘዋል፣ ግማሹ አልተያዘም። አንድ ለኦሎምፒክ የሚሳተፍ አትሌት በአካልም ሆነ በሥነ ልቦና ዝግጅት ለማድረግ ቢያንስ መመረጡ ከዘጠና ቀናት በፊት አውቆ ዝግጅት ማድረግ ይገባው እንደነበር የገለጸችው መሰለች በኢትዮጵያ ግን ምርጫው እስካሁን በውዝግብ ላይ እንደሆነ ትናገራለች። ይህ ደግሞ አትሌቱን ከመጉዳቱም በላይ ሌሎች አገራት ተፎካካሪዎች እድል ይሰጣል ትላለች። እንደ ኬንያ አይነት ላሉ ስለኛ በጣም የቅርብ ተፎካካሪዎቻችን ኬንያዎች ናቸው። እንዲህ ያሉ ተደጋጋሚ ውዝግቦች የአትሌቲክስ ስፖርቱን ይጎዳል በሚል የተሰባሰቡ አትሌቶች በአትሌት ኃይሌ ገብረስላሴ ሰብሳቢነት የሚመራ በርካታ አንጋፋና ታዋቂ አትሌቶች የተካተቱበት ኮሚቴ አቋቁሞ ሰሞኑን በስቴዲየም ስብሰባ አካሄዱ የነበረ ሲሆን፣ በአትሌቲክስ ፌዴሬሽን ውስጥ ያሉት የቴክኒክ ኮሚቴ አባላት ብቃት ስለሌላቸው ሊቀየሩ ወይም ደግሞ ባለሙያው ራሱ የተካተተበት ኮሚቴ ሊሆን ይገባል የሚል ውሳኔ አሳልፈው እንደነበር አትሌት ኃይሌ ገብረስላሴ ተናግሯል። ፌዴሬሽኑ ይህንን ኮሚቴ ሲገፋው ቆይቶ እንደነበርና ዛሬ ግን በሩን ከፍቶ ሶስት ሰዓት የፈጀ ውይይት ማድረጋቸውን ይገልጻል። እነዚህን ጉዳዮች አንስተን ከዚህ በፊት ቀደም ብለን ተነጋግረንባቸው ነበረ። እስካሁን ድረስ ሶሉሽን ሳያገኙ ቆዩ እና እዚህ ደረጃ ደረሱ እና መጨረሻ ላይ ጉዳዩን ከሌሎቹ ጓደኞቻችን ጋራ ተነጋግረንበት በይፋ እንዲወጣ ሆነና ያው ክስተት ፈጠረ። አሁን ግን ያው ዛሬ ልክ አጋጣሚ ሆነው ከዛ ጨርሼ እየወጣሁ ነው ከኢትዮጵያ ትሬት ፌዴሬሽን ባለስልጣኖች ጋራ እዛ የነበሩት ጭም ጊዜ ዲስከስ አድርገን ብዙዎች ነገሮች ላይ ተስማምተን በአንዳንድ ነገሮች ላይ በሂደት የምንሰራቸውን ነገሮች ላይ ተነጋግረን ዋናው ቶፕ ፕራዮሪቲያችን በእነሱም በእኛም ሳይድ የሚቀጥለው የሪዮ ኦሎምፒክን በጥሩ ሁኔታ ማካሄድና ልጆቻችን ላይ ስነ ልቦናም በይ የእንትን ስልጠና እንዲያገኙልን ማድረግ ላይ ተስማምተን በዚህ ቋጭቷል። ይህ ውይይት ወደ ጥሩ ነገር ይወስዳል የሚል እምነት እንዳለው የተናገረው ሀይሌ እንዲህ ያሉ ሁኔታዎች በውጤቱ ላይ ከፍተኛ ተጽዕኖ በማሳደር ውጤቱ ዝቅተኛ እንዲሆን እንደሚያደርግ አስረድቷል። ችግሩን ለመቅረፍ በቴክኒካል ኮሚቴ ውስጥ እውቀት፣ ችሎታና የሩጫ ልምድ ያላቸው አትሌቶች ሊካተቱበት፣ የመምረጫ መስፈርቱም ውጤት ሊያስገኝ በሚችል መልኩ ተቀርጾ በግልጽ መታወቅ አለበት ብሏል። ሲሆን እንደ ዘገባችን እናመሰግናለን። እዚህ ስቱዲዮ አብረሽን ቆይ ጋዜጠኞች በስልክ የምናነጋግራቸዋሉ። ከአዲስ አበባ ታደለ አሰፋ የስፖርት ጋዜጠኛ ነው እና ሰይድ አብዱል ቀኒ እንደምናመሻችሁ፣ እንኳን ወደ ጋቢና በሰላም መጣችሁ። ሰይድ ኪያር ነው መንሱር አብዱል ቀኒ ጋር አቀላቅልኸዋል። እንዴት ናችሁ? ይቅርታ ሰይድ፣ እንዴት ናችሁ? ታደለ ሰላም ነው ወይ? ሰላም ነው ሰይድ፣ እንኳን ለጾም አደረሰ። እንኳን አብሮ አደረሰ። አሁን ገና አፍተር መጨረሴ ነበር። አጋጣሚ እንግዲህ በፌስቡክም እያወያየንበት ያለ ጉዳይ ነው ይሄ ጉዳይ፣ ብዙዎችን እያነጋገረ ያለ ጉዳይ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ያወጣቸው መስፈርቶች ከዚህ በፊት ሲሰራባቸው የነበሩ አሉ። ታደላ፣ አንተን ላስቀድምና ምንድን ናቸው መስፈርቶቹ? እንደው ለአድማጮች ለማስረዳት የኢትዮጵያ አትሌቲክስ ፌዴሬሽን በተለይ ለዘንድሮ የሪዮ ኦሎምፒክ ብሎ በጣም ቢዘገይም አውቶት የነበረው መስፈርት ምንድን ነው? በዓለም ሻምፒዮና በአንድ ሜጀር እንዲሁም ደግሞ በሁለተኛ ሜጀር በሚባሉ ውድድሮች ላይ የተሳተፉ አትሌቶች ሀያ አምስት እና ሀያ ነጥብ እንደሚሰጣቸው እንዲሁም ከመስከረም አንድ እስከ ሚያዚያ አስራ አራት ባሉት ጊዜያት ውስጥ ነው እነዚህ ውድድሮች መደረግ አለባቸው ብሎ ያስቀመጠም በሶስት ማራቶን የሚያወዥ ውጤት ለሚያመጣ አስር ፐርሰንት እንደሚሰጥ የውድድር ወቅት የሚያጋጥሙን መሰናክሎችን ማለፍ የሚችል በሚል አምስት ነጥብ የማገገሚያ ጊዜ አንድ በሁለት በአንድ ማራቶን መካከል ከአንደኛው ወደ አንደኛ የሶስት ወር ጊዜ አለው የሚለውን አምስት ነጥብ፣ እነዚህን የመሳሰሉ ነጥቦችን ነበረ አውጥቶ እንደ መስፈርት አስቀምጦ የነበረው። ሆኖም ግን የተመረጡት አትሌቶችን ግን አሁንም ያሉትን አትሌቶች ከእነዚህ መስፈርቶች አንጻር ስታስቀምጣቸው ግን የተቀመጠውን ቅደም ተከተል አይጠብቅም ነው ትልቁ መከራከሪያውስ፣ የሆነው እዚ ጋ እንግዲህ እነሱም አትሌቶችም ሲጠቅሱት ነበር። ና ሳይድ ሌላ አትሌቶቹ ያነሷቸው ነገሮች በአሰልጣኝ ሰልጥነን እንደ ሌላ ጊዜ ይደረግ እንደ ነበረው በአሰልጣኝ ሰልጥነን አንድ ላይ በቡድን ዝግጅት አልተደረገም በዚህ ውድድር ላይ እና በውድድሩ ውጤትም ሊመጣ አይችልም የሚል አንስተዋል። እስቲ እዚህ ላይ ያለህን አስተያየት ስጠን። የማራቶን ሯጮች በኢትዮጵያ በተለይ በማራቶን በኦሎምፒክ ውድድር ላይ ሲሳተፉ በብሔራዊ ቡድን ደረጃ መሰልጠን አቁመዋል። በስምምነት ነው ይህንን ያቆሙት። ምክንያቱም ውጤታማ ምን ሆነው በማኔጀሮቻችን በሚሰጠን ስልጠና ነው በግል ውድድር ላይ ባስመዘገቡት ሰዓት ስለሆነ የሚመረጡት። ያ ያስመዘገቡት ውጤት ደግሞ በራሳቸው አሰልጣኞች የመጣ ነው። አሁን የብሔራዊ ፌዴሬሽኑ ሁለቱ አሰልጣኞችን መድቧል፣ እንዲያሰለጥኑ እነዚህ የተመረጡትን አሰልጣኞች ሁለቱም ማኔጀሮች ናቸው እንጂ የብሔራዊ ቡድኑ አሰልጣኞች አይደለም። በነገራችን ላይ በኢትዮጵያ ብሔራዊ ቡድን ውስጥ የማራቶን አሰልጣኝ የሚባል እስከዛሬ ድረስ የለም፤ እስካሁንም አልተመረጠም። ወደ ሪዮ የሚሄደው የማራቶን ቡድንም በዋና አሰልጣኝነት የሚመራ አሰልጣኝ የለውም። የኢትዮጵያ አትሌቲክስ ፌዴሬሽን የማራቶን ዋና አሰልጣኝ የለውም። በምርጫ መስፈርቱም ለሌሎች ነገሮች ትልቅ የክርክር መነሻ የሚሆነው ይሄ ነው። አሰልጣኝ ቢሆን ኖሮ ቢኖር ኖሮ አሰልጣኙ እነዚህ እነዚህ እነዚህን መርጫ አለው ይላል። የእሱ ላይ እሱ ጉዳይ ብቻ ብቻውን ነበር። ቴ ኮሚቴን አይመለከትም፣ ሥራ አስፈጻሚን አይመለከትም፣ ውጭ ያለ አካል አይመለከትም። ልክ የእግር ኳስ አሰልጣኝ ተጫዋች ውጥ ሲመርጥ መቶ ፐርሰንት ኃላፊነት ገብት እንደመሆኑ ማለት ነው። ሌላ ነው ክዛው ላይ ምርጫው መስፈርት ራሱ ሲወጣ ምርጫ መስፈርቱን ያወጡት ሰዎች የማራቶን አሰልጣኝ ወይም ልምድ ያላቸው ሰዎች አይደሉም። ሁለተኛ የምርጫውን መስፈርት ያወጣውን ኮሚቴ የሚመራው ሰውዬ ደግሞ የሲቪል ኢንጂነር እንጂ በአትሌቲክስ እውቀት ያለው ሰው አይደለም። ይሄ ነው እያወዛገበ ያለው። ለብዙ ጊዜ ሲያወዛግብ የቆየም ጉዳይ ይመስለኛል። የሰውነት ማጎልመሻ አስተማሪዎች የቴክኒክ ኃላፊ የነበሩበት ወቅትም ነበረ። የብቃት ችግር እንዳለ ይታወቃል። አሁን ግን ውጤት አለ፣ ቡድን አለ፣ ውጤት ይጠበቃል። ህዝቡ ውጤት ይጠብቃል እና የቆዩት አትሌቶች ይህንን በሚያደርጉበት ጊዜ ምናልባት በተመረጡት አትሌቶች ላይ የሚያሳድረው የስነ ልቦና ጫና ይኖር ይሆን? ሁኔታውን ከዛ በኋላ ቢነጋገሩበት የሚል ሀሳብም ሊመጣ ይችላል። እንዴት ታዩታላቸው? አዎ ከዚህ ጋር ተያይዞ ግን ከየሆነ ጥያቄ ጋር አብረው እንዲያንሱት እንደዚህ አይነት ኦሎምፒኮችና የዓለም ሻምፒዮናዎች ሲመጡ ውዝግቦች መፈጠር በኢትዮጵያ አትሌቲክሱ በጣም የተለመደ ነው። እውነትም ካስታውሰዋለሁ ሁለት ሺህ አራት የአቴንስ ኦሎምፒክ ላይ በብርሃን ያደሬ እና አቶ መላኩ ጴጥሮስ መካከል በተፈጠረው ውዝግብ መሰረት ደፋር እንድትገባ የተደረገበት አጋጣሚ የሚታወስ ነገር ነው። ፌዴሬሽንም ኖረ ኦሎምፒክ ኮሚቴም ኖረ ወይም ደግሞ አልኖረ አትሌቶቹ የሚወጡት ለራሳቸው። ስለዚህ ይሄ ውዝግብ በአትሌቶቹ ላይ የሚፈጥረው ተጽዕኖ የለም ማለት ባያስደፍርም ግን ከፍተኛ ተጽዕኖ ያደርሳል የሚል እምነት ግን የለኝም። ለዛም ነው ብዙ ጊዜ ምንድነው የሚጠቀሙበት፣ አስተዳደር ላይ የተቀመጡ ሰዎች ይሄ ኦሎምፒክ ይለፍ እንደዚህ አይነት ነገሮች ካለፉ በኋላ እንነጋገራለን ይሉና እችን ሰዓት ላይ ሰላም፣ ግርግሯን የአጥፍትህዋት ይቀጥላሉ። ከዛ በኋላ ከኦሎምፒክ ሲመለሱ ስሜቱ ሌላ መልክ ይቀይራል። ስለዚህ እንደዚህ አይነት ችግሮች እየተደፋፈኑ እየተደፋፈኑ ያልፋሉ። ስለዚህ ተጽዕኖ የለም ማለት ባንችልም ግን ተጽዕኖ ውጤታቸው ላይ ኢፌክት ያመጣል የሚል እምነት ግን የለኝም በእኔ በኩል። ለዛም ነው አትሌቶቹም እነ ኃይሌ ገብረስላሴን ልጆቹን መሸኘት በመልካም ባንዲራ እንደሚወክሉ ነገር መሸኘት ቢኖርብንም ችግሩን ግን አሁኑኑ መነጋገር መቻል አለብን። ጊዜ ወስደን የሚቀጥለው ከኦሎምፒክ በኋላ የምንል ከሆነ ግን ይደፋፈናል የሚል ጥያቄ እንዳይደፋፈን የሚል ጥያቄ ነው። ሰፊ ነው፣ ወደፊት የምንወያይበት ይሆናል። ጊዜያችን አልቋል። ታደለና ሰይድ ሁለታችሁን እናመሰግናለን። ወደ ተቀጣዩ ዝግጅታችን ስናልፍ በህገወጥ መንገድ ስደተኞችን ከሀገር ወደ ሀገር በማስተላለፍ ወንጀል ተጠርጥሮ የተያዘው ግለሰብ በወንጀሎቹ የሚፈለገው ትክክለኛው ሰው አይደለም የሚሉ ምስክሮች ድምጻቸውን እያሰሙ ነው። ተጠርጣሪውን በመከታተልና በቁጥጥር ስር በመዋሉ ስራ የተሳተፉት የብሪታንያና የጣሊያን የደህንነት ባለስልጣናት በበኩላቸው በጉዳይ ላይ አስቸኳይ ምርመራ መያዛቸው ተዘግቧል። ዝርዝሩም መስታወት ይዛለች በመንገድ ላይ ያለቁትና ባህር የበላቸውን ጨምሮ ከአቅማቸው በላይ በታጨቁ ጀልባዎች ላይ በላይ በላዩ እየጫነ በብዙ ሺህ የሚቆጠሩ ስደተኞችን ወደ ጣሊያን በመላክና ሌሎች ወንጀሎችን በመፈጸም የሚፈለገው ግለሰብ መያዙን ይፋ ያደረጉ የፎቶግራፍና ና የቪዲዮ ምስሎች እየወጡ ነው። አወዛጋቢው ዜና የተከተለው ይፈለጋል የተባለው ሰው እርሱ አይደለም ሲሉ ከካርቱም ላይ የተያዘው 27 ዓመቱ ኤርትራዊ የመድኃኔ ተስፋ ማርያም ኪዳኔ የቤተሰብ አባላትና የቅርብ ጓደኞች ለመገናኛ ብዙሀን በሰጡት ቃል መሟገት የያዙት አማኑኤል ዘይድ ይባላል። ተወልዶ ያደገው በአስመራ ከተማ ገዛ ማንዳ ጣሊያን የሚባል ሰፈር ነው። በሕገ ወጥ መንገድ ሰዎችን ያስተላልፋል በማለት ጣሊያኖች ከያዙት መድኃኔ ተስፋ ማርያም ጋር በአንድ ሰፈር እንዳደጉና ሱዳን በስደት ላይም በአንድ ቤት አብረው ይኖሩ እንደነበር ይናገራል። ተወልጄ ያደግኩበት አስመራ ገዛባንዳ ጣሊያን የሚባል ሰፈር ነው እና መድኒያ መድኃኔ ተስፋ ማርያም ከኔ ጋር ነው አብሮ ያደገ ምንም እንኳን በእድሜ እሱ ከኔ ታናሽ ቢሆንም እዛ አንድ ላይ ነው ያደግን እና የሰፈራችን ነው አንድ ላይ በደንብ እንተዋወቃለን እኔ ሁለት ሺ አስራ አስራ አራት ሱዳን ሀገር ነበርኩ ካርቱም ውስጥ እና መድሀኔ መጀመሪያ ሁለት ሺ አስራ አራት ወደ ኢትዮጵያ ገባ ከዛ ከኢትዮጵያ ሁለት ሺ አስራ አምስት ወደ ሱዳን መጣና እዛ ተገናኘን አብረን ነበርን እኔ ከነሱ ትንሽ በእድሜ ገፋ ስላልኩ ከእኩዮቹ ጋር ገዛ ቤት ተከራይቶ አብረው እየነበሩ እየኖሩ ነበሩ። የት ሱዳን ማለት ነው? አዎ ካርቱም ውስጥ። ለስንት ጊዜ ነው አብራችሁ የኖራችሁት? እኔ አሁን ከመጣሁት ወደ አስረኛ ቀኔ ነው ወደ አሜሪካ እና ባለፈው ሜይ ፊፍቲን የሆነ ሰርግ ነበረች ነበረን ፎቶ ካያችሁ እዛ አለ እና የሱ እህትና እኔ ምን ነው የሚዜ ነበረች። እኔ ድማ በወንድ በኩል ሚዜ ነበርኩና እዛ አንድ ላይ አሳልፈን የሆነ የሱነት የሚባል አለ በትግርኛ ህጹነት ላይ ያለን ነው። ይህን ነገር ያጋጠመ እስከ ሻር የሱዳን ሻር እንለዋለን ስትሪ ዝብለን እዛ ሻይ እየጠጣ ከጓደኞቹ የሆኑ የጸጥታ ኃይሎች መጡና ፒክ አረጉ እና ወደ ቤት ወሰዱት። የማይሆን ነገር መድሀኔ የሂማን ትራፊከር ጎዳና ላይ መጠጣት አይደለም ቤቱ ከአራት ሰው መከራየት አይደለም። ንጉሥ ቤት ነው የሚመስለው የነሰምሳሪዎች ሰምሳሪዎች የሚባሉ ነገር የደላላዮች ማለት ነው እና መድሃኔ ደላላ በዕድሜ ገፋ ያለ ይሆናል ይሄ ግን በጣም ትንሽ ሀያ ሰባት ሀያ ስምንት የሚያደርግ ልጅ ነው። ምንም ነገር አያውቅም። ከእናንተ መሃል ነጥለው ነው የወሰዱት። እኔም እንኳን አልነበርኩም፣ ግን ስራ ላይ ነበርኩ ሲነግሩኝ በቃ እንደዚህ ሆነዋል ተብሎ ብሎ በቃ አብረውት ሌሎች ልጆች ነበሩና እሱን ብቻ ነው ነጥለው የወሰዱት። አዎ የሰፈሩ ልጆች ነበሩ፣ ከነሱ ጋር እሱ እንዳልሆነ ለማረጋገጥ ምን ምን እያደረጋችሁ ነው? ምን እንቅስቃሴ ነው እያደረጋችሁ ያላችሁት? መጀመሪያ ልክ ስናውቅ ወደ እንደምናቃቸው ዘጋቢዎች መጀመሪያ የእሱን ባክግራውንድ ጽፈን እና የእሱን ፎቶዎች ላክን እና ለተለያዩች ሂማን ትራፊከር መድሀኔ እና የእሱን ፎቶ ሰዎች የመድሀኒት ፖስት አደረግን እና ሁሉ የሰፈራችን ይሁን ያስመራሲ ሁሉ ሰው የሚያውቅ በዚህ ነገር በቃ ሼር እያደረገ ወደ ኢንተርኔት ወደ ኒውስ እንትኖች እየሰራን ነው። ትናንት ከግማሽ ልቀን በኋላ የሆነ የኒውስ እንትን ተቀይረዋል፣ ኢሮፕ ውስጥ እና እስካሁን ጥሩ ውጤት እያገኘ ነው እንላለን። ምን መሰለች፣ እነዚህ ሂማን ትራፊከር በጣም ሀብታሞች ናቸው እና እነሱ የእነሱ ስራ የታወቀ ነው። ከእነሱ ስር የሚሰሩ ማ ሰዎች አሉ፣ እና እነሱ አይታዩም አብዛኛው ጊዜ። ቢታዩ የት እንደሚኖሩ እየታወቀ ነው። በዛ ላይ የሱዳን ጀነራል ይሁን ኮኔሬል ይሁን እነሱ እነሱ ስር እንትን የሚያደርጉ ሰዎች አሉ፣ እና ወጥተው መሀል ከተማ የሚኖሩ ሰዎች አይደሉም። ቢኖሩም በጣም ተደብቀው በጣም ሀብታሞች ስለሆኑ አይታይም እና ቢታሰሩም የነሱ እንትናቸው ይወጣሉ። ምንም ችግር የላቸው። እንደዛ ብዬ ነው የምገምተው። ሜሮን ስጢፋኖስ በአውሮፓ የስደተኞችን ጉዳይ በመከታተል ይታወቃሉ። ቀደም ሲል የሚፈለገው ሰው ፎቶግራፍ ወጥቶ እንደነበር እና ኋላ ላይ የተያያዘው ሰው ፎቶግራፍና በዜና ዘገባዎች እንደወጣ ነው አስደንጋጩን ስህተት የተረዳውት ይላሉ። ስማግለርስ ፒክቸር ት ወን ኢታሊያንስ ፓብሊሽ ሂም አራይቪንግ አት ኤርፖርት ሰዎችን ከአንድ ሀገር ወደ ሌላ ሀገር በህገወጥ መንገድ ከሚያስተላልፉት ህገወጥ አስተላላፊዎች ውስጥ አንዱ ነው ተብሎ የተቀመጠው ፎቶግራፍና ጣሊያኖች በቁጥጥር ስር ያዋሉት መድኃኔ እየተለያዩ መሆኑን ስመለከት እንደ ማንኛውም ኤርትራዊ በጣም የደነገጥኩት እውነት መሆኑንና አለመሆኑን ለማረጋገጥ በርካታ ሰዎችን በስልክ ለማነጋገር ሞክር ያለው በስህተት የተያዘውን ቤተሰቦችና አብሮ አደጎችንም ጭምር እንዲሁም በሱዳን የሚገኙ ስደተኞችን ስለ ህገ ወጥ አስተላላፊው መድኃኔ ማንነት በግልጽ እንዲነግሩኝ ጠይቅ ያለው ነግረውኛል ሁሉም ስማማውና ና እኔ የሚያረጋገጥኩት ነገር ቢኖር ጣሊያኖች የያዙት መድኃኔ ተስፋ ማርያም በህገወጥ መንገድ ሰዎች የሚያስተላልፈው መድኃኔ ጋር ፍጹም የተለያዩ ሰው መሆናቸውን ነው። ታዲያ የተያዘው ሰው ማንነው? ነው የባልደረባችን ንጆዲ ካፖዋ ጥያቄ ነበር። ዘማን መድኃኔ ተስፋ ማርያም ኪዳነ በጣሊያኖች የተያዘው መድኃኔ ተስፋ ማርያም ኪዳነ ከኤርትራ ወደ ሱዳን እንደ አውሮፓውያን አቆጣጠር በ2015 በስደተኝነት የመጣና የሚኖር ነው። ሰዎችን በህገወጥ መንገድ ከሚያስተላልፉት ቡድኖች ጋር ምንም አይነት ግንኙነትም የለውም። የደህንነት ባለስልጣናቱ ምርመራ ውጤት እየተጠበቀ ነው። ተጠርጣሪውን በመከታተልና በቁጥጥር ስር በማዋሉ ስራ የተሳተፉት የብሪታንያ እና የጣሊያን የደህንነት ባለስልጣናት በበኩላቸው በጉዳዩ ላይ አስቸኳይ ምርመራ መያዛቸው ተዘግቧል። ማሸነፍ ካቃተን

ቪኦኤ ሰላማችሁ ይብዛ፣ ደግሞ የሚል አስተያየት ደርሶናል። ታደሰ ኃይሌ ነው እንደዛ ያለው። ቀነኒሳ አንበሳ ለምሹ እንግዳ ተክሌ ነች። ቀነኒሳ አንበሳን ሙዚቃ እየጋበዝናችሁ በዚሁ እንሰናበታለን።